ተከታዩ ዝግጅት ባህልና ማህበረሰብ በቅርቡ ለተመልካቾች የተዋወቀ ተከታታይ የቴሌቪዥን ድራማ ነው። የዛሬ ምሽት ባህልና ማህበረሰብ ቅንብር ትኩረት ታዋቂና አዳዲስ ተዋናዮች የተሳተፉበትና ቀጣይ ነውና ወደፊትም የሚሳተፉበት የሁለት ዓለም ህይወት ሊያስተሳስር የታለመ ድራማ ነው። ከዋሽንግተን ዲሲ ወጣ ብላ በምትገኘው ሲልቨር ስፕሪንግ በይፋ የተዋወቀበትን ስነ ስርዓት ተንተርሶ የተሰናዳ ዘገባና ከሁለቱ የፊልሙ ዲሬክተሮች ጋር የተካሄደ ቃለ ምልልስ የመጀመሪያ ክፍል ነው አሁን የሚቀርበው። አዘጋጅና አቅራቢው አሉላ ከበደ

አሁን የሁለት ዓለም ጫፎች ህይወት ዋሽንግተንና አዲስ አበባን በቴሌቪዥን መስኮት ሊያነካካ ሊያስተሳስር የስደትን ህይወት ቀለሞች ሊያሳይና ባለታሪኮቹ ከትውልድ አገራቸው ጋር ያላቸውን የጠበቀና አንዳንዴም ወልፈት የማያሰኝ የሚመስል ትስስር ሊፈነጥቅ ይልቁንም የሚኖርበትን ሀገር ፈተናዎች የኑሮ ቃና ሊያስቃኝ በአሜሪካ የሚሰራና ከአሜሪካ የሚሰራጭ ተከታታይ ፊልም ነው። የምሽቱም ስነ ስርዓት ቀድሞ የአዲስ አበባው ኤፍኤም ሰባት ነጥብ አንድ ጋዜጠኛ በኋላል ረዥም ዓመታት የጀርመን ራዲዮ የዋሽንግተን ዘጋቢ የነበረውና አሁን ደግሞ የኢቤስ ቴሌቪዥን የእንቆቅልሽ ፕሮግራም አዘጋጅና አቅራቢ በመድረኩ መሪ አበበፈለቀ በስፍራው ለተገኘው ቁጥሩ የበዛ ታዳሚ እንዲህ ነበር የተዋወቀው። ሰንሰለት የተሰኘውን የወዳጅ ጓደኞቻችንን ድንቅ ስራ በኢቢኤስ ቴሌቪዥን በሚቀጥለው ቅዳሜ የሚጀመረውን ለመመረቅ ልፋታቸው፣ ድካማቸው፣ ውጣ ወረዳቸው ምን ያህል ከባድ እንደነበረ ደግሞ ልታቸውን አብረን ለመጋራት ነው እዚህ የተገኘ ነው። በዩናይትድ ስቴትስ ተሰርቶ ወደ ኢትዮጵያ ሲሰራጭ የመጀመሪያው እንደሚሆን የተነገረለት የተከታታይ ፊልም ስራ የራሱን ታሪክ የጻፈም ይመስላል። ለመጀመሪያ ስድስት ወራት ስርጭት መሰናዶ በርካታ ወራት የፈጀውን ሂደት ይበልጡንም የተከታታይ ፊልሙ ስራ የጠየቀውን ብርታትና ያለፈባቸውን ፈተናዎች የፊልሙ ደራሲና በተዋናይነትም ጭምር ተሳትፏል ታዋቂው ተዋናይና ገጣሚ ተመስገን አፈወርቅ ደግሞ እንዲህ ገልጦታል። ዛሬ እለቱ ጁን አስራ ሶስት ቀን ነው። ቀኑን ያነሳውባችሁ ያለ ምክንያት አይደለም። ሰንሰለት ቀረጻ የተጀመረው የዛሬ ዓመት ጁን 13 ቀን 2016 ላይ ነበረ። ይሄው ዛሬ ልክ በአመቱ ሰንሰለት የአንድ አመት ልደቱን ዳዴ በማለት ያሳየበት ቀን ነው። ይሄ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን፣ የብዙ ሰው ላብ ፈሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል፣ ቀረጻ ይቀረጻል፣ ኤዲት ይደረጋል ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበረ። ስራው ሲጀመር ስራው እውን ይሆናል ብለው ያላመኑ ሰዎች ቁጥራቸው በርካታ ነበር። አንፈርድባቸው። እንኳንስ ተከታታይ ፊልም፣ አንድ ወጥ ስራ እንኳን ሰርቶ ለመጨረስ ስንት ጊዜ እንደሚፈጅ ማንም የሚያውቀው ጋር በተለይ እዚህ አሜሪካን ሀገር ስራው ከመጀመሩ በፊት ከስራው የራቁ ሰዎች እንደነበሩ ሁሉ በቀረጻም ወቅት የሚጠይቀውን ትዕግስትና ጽናት አመዛዝነው ከአጠገባችን በአንድ ቀን ቀረጻ የተሰወሩ ነበሩ። አርቲስት የሚለውን ማዕረግ እንዲህ ባለ መድረክ ነው መቀበል የምፈልገው፣ ዛሬ በዚያ ስም ልጠራ በሚል የጨዋታ ስሜት የተንደረደረው በፊልሙ በተዋናይነት ከተሳተፉት አንዱ ማሮ አበበ ነው። የፊልሙን የብዙ መንገድ እይታዎች ለማንጸባረቅ በሚመስል ዘይቤም ዚስ ኢዝ አሜሪካ ይህ አሜሪካ ነው ሲል ባነበባት ተራኪ ግጥሙ ሁሉም የሚቻልበት እንደማለት በብዙ ቃላት የተነገረለትን የፊልሙን ገጽታ ጥሩ ሥዕል የሰጠች ይመስላል። የግጥም የርስ ዚስ አሜሪካ ነው እኔና እኔ የረታው እኛነት ሁሉ የጠፋው ራሱን በመሻት ውስጥ የቆለፈ መሀል የሚባል አቶ በየፊናው የጸነፈ ይሄ የኔ ሕዝብ ስለ ሰንሰለት ምን ይላል? አንዱ ጽንፍ ሰንሰለትን ሲገልጠው እንዲህ ይላል እግር ተወርች ታስረን ካፍ ከጆሮ ተከርችመን ሰብነታችን ተገዝቶ ሰሚያቱ ጩኸታችን በባሉ አጥር ለምንኖረው የግፍ ቀንበር ተጭኖብን ጠዋት ማታ ኤኖሄ ለምንለው የተቃውሟችን የአቤቱታችን የግፍ ዘመን ተጋድሎ አድማ የጭቁኖች ድምጻችን ነው ይላል። መብታቸው ነው። ዚስ ኢዝ አሜሪካ ማይ ይላል ደግሞ ይላል ኦ ዩ ሚን ሳንሳለስ ካም ኦን ዩ አንበሳ የሚያስድ ግዳ ሰንሰለት ማንገቱ አጥልቆ ኦልሞስት የቀረው ሱሪውን እስከ ቆርቢው ለቆ። ኦ ሰንሰለት እኮ የፍሪኮች መዘነጫ፣ የአራዳ ልጆች አንደኛ ምርጫ፣ መሽቀርቀሪያ፣ ማማሪያችን፣ መዋቢያችን ከሰፊው ህዝብ የሚለየን መታወቂያ፣ መድመቂያችን ሰንሰለት የዘመን ፈርጥ ጌጣችን ነው ይለዋል። መብታቸው ነው። ዚስ ኢዝ አሜሪካ የቀደመው የማሩ ግጥም ረዥም ነው። ቀንጀባ አድርገን ያሰማ ናችሁ አንጋፋና ታዋቂው ሁለገብ የመድረክ ሰዎች አርቲስት ዓለም ፀሐይ ወዳጆና ና አርቲስት ተክሌ ደስታ በመድረኩ ተገኝተው ለወጣት ተዋናዮች የተሰናዳውን ሽልማት ሰጥተዋል። አድማጮች ታዲያ አሁን ፊታችንን ወደ አዘጋጆቹ ነው የምናዞረው። የሙዚቃና የድምፅ እንዲሁም የምስል አቀናባሪዎችና ሌሎች አጋዥ የፊልም ሙያተኞችን ጨምሮ ከሰላሳ በላይ ሰዎች የተሳተፉበት ተከታታይ የቴሌቪዥን ድራማ ደራሲና ዲሬክተር ተመስገን አፈወርቅ ቀደም ብለን ሰምተነዋል። እንዲሁም ሌላው የፊልሙ ዲሬክተር ቴዎድሮስ ለገሰ ዛሬ ማምሻውን ወደ ስቱዲያችን ጎራ ብለዋል። እንኳን ደህና መጣችሁ። ስለጋበዝከን ስቱዲዮ ድረስ እናመሰግናለን። እሺ አመሰግናለሁ። አሉላ ስለጋበዝከን እና እዚህ መተን በአዲስ ስራችን ላይ እንድንነጋገር ስላደረክን በጣም እናመሰግናለን። ግሩም ሰንሰለት ነው ያገናኘን። ሰንሰለት ያቆራኛል፣ ያገናኛል። በኢቢኤስ የሚተላለፈው በእናንተ ተከታታይ የቴሌቪዥን ድራማ የመጀመሪያው ስርጭት ባለፈው ቅዳሜ ተላልፏል። ሁለት ዓለም ሊያቆራኝ የታለመ ይመስላል። አዲስ አበባ እና ዋሽንግተንን በለው ወይ ኢትዮጵያ እና ዩናይትድ ስቴትስን እንተዋውቅ እስኪ። ሁለት የዓለም ጫፎች ብዙ ታሪኮች የተሳሰሩ የተጋመዱ ከመጀመሪያው የፈነጠቃቸው ታሪኮች አሉ። ተመስገን፣ የፊልሙ ደራሲ ነህ። ሰንሰለት ስለምንድን ነው? ሰንሰለት እንግዲህ የተነሳንበት ዓላማ ልክ አሜሪካ ሀገር ያለውን የአኗኗር ሁኔታ እውነተኛ ታሪኮች ላይ ተመርኩዞ እሱን በሚያዝናና መልኩ ማቅረብ ሲሆን ርዕሱም እንደሚጠቁመው የተለያዩ ታሪኮች ተሰናስለው አንድ ቦይ ውስጥ የሚፈሱበት መንገድ ነው። ያም ኢትዮጵያና እዚህ ያለውን ህብረተሰብ በአንድ ታሪክ ውስጥ እየገመደ የሚራመድ ረጅም ፊልም ነው። ወደ ጥንስሱ እንዴት ተጀመረ፣ ሌሎች ጥያቄዎችን እናነሳለን። ሌላው ዲሬክተር ቴዎድሮስ ለገሰ ነው። ያንተን ድርሰትም በማዳበሩ የተሳተፈ መሆኑን በፊልሙ መግቢያ ላይ ታስተዋውቃላችሁ። ቴዎድሮስ፣ አንተ ሰንሰለት እንዴት ትገልጸዋለህ? ሰንሰለት ያው ዋናው ትልቁ ነገር ብዙን የታመቁ ነገሮች ያሉት ናቸው። እንዳልከው አዲስ አበባና አሜሪካንን በመጀመሪያ ደረጃ ሊያስተሳስር የፈለገ ድልድይ ይሆናል ብለን የምናስበው ትልቅ የቴሌቪዥን ድራማ ነው። ከዛ ባሻገር ያለፍንባቸው እውነተኛ የሆኑ ታሪኮች በውስጡ ታምቀዋል። ኮሜዲ ነገሮች አሉት፣ ሲሪየስ ነገሮች አሉት፣ ቻሌንጂንግ የሆነ ነገር አለው። በሰንሰለት ውስጥ ጊዜ ተወስዶ የተሰራ ስራ ነው። ቶም እንደዚህ እንደምታየው የከሳው ከሰንሰለት በኋላ ነው። አሁን እንደ ሲሪየስ ሆኖ ሲያወራ በቃ ከውስጡ ያለውን ነገር በሙሉ ጨምቆ ያወጣበት ስራ ይመስለኛል። ያንን ስራ ደግሞ እንደገና በደንብ ተጨንቀን ትንሽ እንኳን የተሻለ ነገር እንስራ ብለን ስላሰብን ከፍተኛ ጥንቃቄ ወስደን የሰራነው ስራ ነው። ስንሰጠት በርከት ያሉ የቴሌቪዥን ድራማዎች እናንተ አሁን ቴሌቪዥን ስራዎቻችሁን በምታቀርቡበት ኢቢኤስ ከኢትዮጵያ ወዲህ ይተላለፋሉ። ዘመንን፣ ሞጋቾችን፣ በቀናት መካከል በርከት ያሉ ናቸው። በኢትዮጵያ በስፋት መሰራት የተጀመረበት ጊዜ ነው ማለት ይቻላል። ከኢትዮጵያ ቴሌቪዥን ባሻገር ከዚህ ወደ ኢትዮጵያ ግን የእናንተ የመጀመሪያው ነው። እንዳስተዋውቃችሁትም በተከታታይ የሚቀርብ የቴሌቪዥን ድራማ ወይም ፊልም ይቻላል። አሁን የሞከራችሁት ለወራት የሚያዘልቃችሁን ስራ ይዛችኋል። ዘለቄታውንም በኋላ ላይ የምናነሳቸው ጥያቄዎች ይኖራሉ። ይቻላል። ተመስገን ይቻላል። ዋና ያው ጽናት ነው። በዛ ባሻገር ደግሞ ይሄ የአንድ ሰው ስራ አይደለም፣ የብዙ ሰዎች ተዋጽኦ ነው። ስለዚህ የተለያዩ ጠንካራ ሰዎች የተለያየ ቦታ ላይ ሊኖሩ ይችላሉ። እነሱ በሆነ አጋጣሚ ደግሞ ሲገናኙ ማይፈርስ ጽናት ያለው ኃይል ይፈጥራሉ ማለት ነው። ፈታፈታን አድርገው አይቻልም ወደ ማለት የቀረብኩበት ስታስተዋውቁም ተናግራችኋል። ስራው የሚጠይቀው ጉልበትና እውቀት፣ ክህሎት ብቻ ሳይሆን ኑሮ አለ። በአሜሪካ እንዲህ ያሉ ስራዎች የሙሉ ጊዜ ስራ ሆኖ ነው የሚሰሩት። እናንተ ሙሉ ጊዜያችሁን የሚጠይቅ ከአንድ በላይ ምክንያቶች ያላቸው ቤተሰብ አለ። ልጆች ማሳደግ አለ። እሱም ራሱን የቻለ ኃላፊነት ነው። ለየት የሚላል ኢትዮጵያ ከሚደረገው የድጋፉን መንገድ ሌሎችም ነገሮች ከግምት ውስጥ ይገባሉ። ይሄ ግን ሙሉ ሰዓት የሚጠይቅ ስራ ነው። እስካሁን የመጣችሁበት መንገድ እንዴት እንደሚቻል አሳያችሁ፣ እስኪ ንገረን። እንግዲህ እንደጠቀስኩልህ እዚህ ስራ ላይ ከካሜራውም ጀምረ ከአክተሮቹም ከዳይሬክተሩም ከዚህም ጀምረ እንደዚህ አይነት ልዩ ፍቅር ያላቸው ሰዎች ወይም በቃ ለዚህ የሚከፈለውን መስዋዕትነት በሙሉ እንወስዳለን ያሉ ሰዎች ተገናኙ። እንደ ድል ያው ያኔ መክፈቻውም ላይ ስንናገር እንደሰማው ገባ ብለው የወጡ የጠፉ አሉ። ጽናቱ የሚጠይቀውን መደነቃቸው ነው። አዎ ሲያዩ፣ ምን ያስደነግጣል? ይሄ የአንድ ቀን ሰራ አይደለም። ለካንድ ያንድ ሰዓት ተኩል ፊልም ሰርተህ እንደምትለያየው ያየው አይደለም ገና አንድ አመት ተኩል ሁለት አመት ቢሄድ ነው። ስለዚህ የአንድ ቀን ቀረፃ ያን እንደዚህ የሚያደክም ከሆነ አንድ አመት ተኩል ምን ሊሆን እንደሚችል ገምተው በአንድ ቀረጻ የጠፉ ሰዎችም አሉ። አሁን ግን ያለው ቲም ያንን ጽናት ተቋቁሞ ነው አንድ አመት ያክል እንቅልፍ የለም። ምንተኛው ከሚድናይት ካለፈ በኋላ ነው ቀረጻ እስከ 3 ኤም በኢትዮጵያ ከምሽቱ 9 ሰዓት 9 ሰዓት ድረስ እያመሸን የምንቀርጽበት ሁኔታ አለ። በዚህ ላይ ኑሮ አለ፣ ልጆች አሉ፣ ብዙ የማህበረሰብ ሌሎች ደሞ ግዴታዎች አሉ። እነሱ እነሱን በሙሉ አቀናጭተው ከዚህ ጋር እንትን ማለት እጅግ ፈታኝ ነው። ግን አንድ ነገር በፊትም የተረዳ ነው። እናቴ የዛሬ 7 አመት ዲያስፖራ ሚል ቲያትር ይዘን ለመሄድ ስናስብ ከዚህ እንደሱ አይነት ስሜት ነበር። የማይቻል ነገር ነው አዲስ ነገር ቲያትርን የሚያክል ነገር ከዚህ ይዘ አዲስ አበባ ላይ ሄዶ መተወን ፊልም ትሰሩ ይሻላል ምናምን የሚል ሀሳብ ነበረ ግን ጽናቱ ካለን እንደምትችል ያው ያንን አልፈ ነው ጥሩ ሰክሰስፉል የሆነ ስራ ሰርተን ተመልሰናል። ስለዚህ ይሄኛውም ሲታሰብ የሱ አይነት ስሜት ያለው ብዙ ሰው ነበረ። አይ የትም አይደርስም፣ አይዘልቅም። ምክንያቱም ከዚህ በፊት የነበረው ተሞክሮ ፌል ያርጉ ብዙ ስራዎች አሉ እንደሱ። ምክንያቱም አትፈርድም በማን ነው፣ ምክንያቱም ኑሮ አለ፣ ያንን መቋቋም ይከብዳል። ስለዚህ ይሄ ሁሉ ቲም ጠንካራ ሆኖ አመት በሙሉ ከኛ ጋር አብሮ ይሄንን ነገር በጽናት በማለቱ በጣም በዚህ አጋጣሚ ማመስገን እፈልጋለሁ። ሁሉ ነው? የተከታታይ ፊልሙን ዋና ዋና ጭብጦች በስርቆሽ የምንጋራበትን ጨምሮ ከዲሬክተሮቹ ተመስገን አፈወርቅና ቴዎድሮስ ለገሰ ጋር የጀመርነው ወግ ሳምንት ይቀጥላል። በዛሬና በሳምንት መሀል ታዲያ ሁለተኛው ትዕይንት አሁን ቅዳሜ ይቀርባል። ሳምንት እንገናኝ።